ዓለም አቀፉ የሰብአዊ መብት ተሟጋች ድርጅት አምኒስቲ ኢንተርናሽናል የኢትዮጵያ መንግስት በተቀነባበረና ህገወጥ በሆነ መንገድ ማህበራዊ መገናኛ ብዙሃንን የዜና ማሰራጫና ድረገጾችን በመዝጋት የመንግስት ወታደሮች ለተቃውሞ በወጡ ሰዎች ላይ የሚፈጽሙትን የሰብአዊ መብት ጥሰቶች ይፋ እንዳይወጡ አድርጓል። በዚህም የሰብአዊ መብትን ገድቧል ሲል ዘገባ አውጥቷል። በአምኒስቲ ኢንተርናሽናል የአፍሪካ ቀንድ ተመራማሪ አቶ ፍሳሐ ተክሌ በኢትዮጵያ ህዝባዊ ተቃውሞ ከተቀሰቀሰ ወዲህ ዋትሳፕን ጨምሮ የዜና መቀበያዎች መዘጋታቸውን አረጋግጠናል ይላሉ። የጥናቱ ውጤት የሚያሳየው ሶሻል ሚዲያ፣ በተለይ ዋትሳፕ የሚባለው ማህበራዊ መልእክት መለዋወጫ ኢትዮጵያ ውስጥ እንደተዘጋ ነው የሚያሳየው። በተጨማሪ ደግሞ የኢንተርኔት ቤዝድ የሆኑ የዜና ዌብሳይቶች እንደዚህ እንደተዘጉ የሚያሳይ ነገር አለ። በተለይ ኢካድ ፎረም የሚባለው በእርግጠኝነት እንደተዘጋ የሚያሳይ ማረጋገጫ፣ የፖለቲካ ፓርቲ ዌብሳይቶች፣ ኤልጂቢቲ ላይ የሚሰሩ ዌብሳይቶች፣ መናገር ሀሳብን የመግለጽ መብት ላይ ኢትዮጵያ ውስጥ ፕሮሞት የሚያደርግ አንድ ድርጅት አለ። የእሱ ዌብሳይቶች በሙሉ እንደተዘጉ የሚያሳዩ የጥናት ውጤት ያለው ማለት ነው። አቶ ፍስሃ አምነስቲ ይህን ጥናት ያካሄደው በኢንተርኔት ሰርቪስ አገልግሎት ላይ አላግባብ የሆነ ጣልቃ ገብነት ትን ከሚቆጣጠረው ከኦፕን ኦብዘርቫቶሪ ኦፍ ኔትወርክ ኢንተርፌረንስ ድርጅት ጋር መሆኑን ገልጸዋል። የዚህ ድርጅት ባልደረባና ተመራማሪ ማሪያ ዛይ ለዶቸበለ እንደገለጹት ፍተሻው የተካሄደው ኢትዮጵያ ውስጥ ነው። ድርጅታችን አንድ ድረገጽ መታገድ አለመታገዱን እንዲሁም እንዴት እንደታገደ የሚመረምር ሶፍትዌር ያመርታል። በኢትዮጵያ ይህን ምርመራ ለማካሄድ እኔ ራሴ ወደዚያ አልሄድኩም። ስማቸውን የማንጠቅሳቸው እዚያ ያሉ ኢትዮጵያውያን ተመራማሪዎች ይህ ድርጅቱ ያመረተውን ሶፍትዌር እዛው ሀገር ውስጥ በመጠቀም ነው የታገዱትን የመረጃ አውታሮች ለማወቅ የበቁት። ተመራማሪዎቹ ከሀገር ውስጥ ብቻ ሳይሆን ከሌላም ሀገር የሄዱ ናቸው። አብዛኛውን ፍተሻ ያደረግነው ደግሞ አዲስ አበባ ላይ ሆነን ነው። በህገ ወጥ መንገድ ማህበራዊ መገናኛ ዘዴዎችና የመረጃ አቅራቢ ድረገጾችን ማገድ የሰብአዊ መብት ጥሰት ነው ያሉት በአምነስቲ ኢንተርናሽናል የአፍሪቃ ቀንድ ተመራማሪ አቶ ፍስሀ ተክሌ በበኩላቸው ኢትዮጵያ የፈረመችው የዓለም አቀፍ የፖለቲካና ሲቪል መብቶች ስምምነት አንቀጽ አስራ ዘጠኝ የሲመለከቱት ሀሳብን የመግለጽ እና መረጃ የመፈለግ የማግኘት እና ዲስትሪቢዩት የማድረግ መርታላቸው ይላል። ዜጎች ወይም ማንኛውም መንግስት እንደሚለው እንግዲህ ይሄ አምነስቲ ያወጣው ዘገባ የኢትዮጵያን መንግስት ሀሳብ ያላካተተ ነው፣ የአንድ ወገን ነው ይላል እና በዚህ ላይ ምን አስተያየት አሉት የኢትዮጵያ መንግስትን በተለያዩ ጊዜያት ላይ ኮሚኒኬት ለማድረግ Yeah. ሞክረናል በተለያዩ ጊዜ ላይ ባለፈው አንድ አመት ራሱ ከሁለትና ከሶስት ጊዜ በላይ ደብዳቤ ይጽፋል። ምንም መላሽ አልተሰጠ ነው። ስለዚህ የኢትዮጵያ መንግስት አምነስቲ ለሚሰራው ሪሰርችም ሆነ ለሌላ ለማንኛውም ጉዳይ አጠቃላይ መልስ ለመስጠት ባለመስጠት ስለማይተባበር ነው ይህ ነገር የተፈጠረው፣ ግን አሁንም ቢሆን መልስ የመስጠት ነው ካላቸው፣ ኢንተርኔትን ማገዱ ህጋዊ መሰረት የሌለው እና በሀገሪቱ ለተነሳው ተቃውሞ የተወሰደ ሌላ ያልተመጣጠነ እርምጃ ነው ያሉት አቶ ፍስሀት ተክሌ በመጨረሻ ያው በዚህ አጋጣሚ መናገር የምንፈልገው በተለያየ ጊዜም እንደምንለው የኢትዮጵያ መንግስት ሰላማዊ ተቃውሞን ለመከላከል የተለያዩ እርምጃዎች እንወስዳለን። ኢንተርኔት ማዕቀቡም ሴንሰርሺፑም፣ ሶሻል ሚዲያን ማቀቡም የዚሁ አካል ነው እና ይሄ ደግሞ የመብት ጥሰትም በሌላ የመብት ጥሰት ሶልቭ ለማድረግ የሚደረግ ነገር ነው እና ይህ ተቀባይነት ነው ኢትዮጵያ የተቀበለቻቸውን ያለም አቀፍ የሰራዊት ስምምነቶች የሚጥስ ነው። ስለዚህም ይህንን ማቆም አለበት። የኦኒ ድርጅት ባልደረባ ማሪያዛይ እንደገ የገለጹት ድርጅታቸው የድረገጽ እገዳና አፈና በእርግጥ ከማን በኩል እንደተፈጸመና እንዴት እንደሆነ ለማየትና ለማወቅ እንዳልቻለ ሆኖም ከዚህ ቀደም ባልደረቦቻቸው በቱርክሜኒስታን የኢንተርኔት አገልግሎቶችን ለመገደብ ጥቅም ላይ የዋለ አይነት ዘዴ ነው የሚል ግምት እንዳላቸው ያም ደግሞ ጥርጣሬና ግምት ብቻ መሆኑን ተናግረዋል